በሐዋሳ ከተማ ሲካሄድ የነበረው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ የደኢህዴን ጉባኤ ዛሬ በገጠመው ተቃውሞ ተቋርጧል። ድርጅቱ ተቃውሞ የገጠመው ኤጄቶ በሚባለው የሲዳማ ወጣቶች ሲሆን ምክንያቱ በጉባኤው ቀረበ የተባለ ሰደንደው ተብሏል። ደኢህዴን ይፍረስ ደኢህዴን ሌባ፣ ደኢህዴን የሲዳማን ህዝብ አይወክልም፣ የሚሉ የተቃውሞ ድምፆች ከፍ ብለው ተሰምተዋል። አልፎ አልፎ በከተማው የጥይት ድምፅ የተሰማ ሲሆን በሰውና ንብረት ላይ ደረሰ የተባለ ጉዳት ግን የለም። አዲሱ አበበ ስለ ሁኔታው ማምሻውን ከዮናታን ዘብዴዎስ ጋር ተወያይቷል። እሺ ዮናታን ዘብዴዎስ አመሰግናለሁ። በቅድሚያ ቀደም ሲል ለአድማጮች ገለጫ አለሁ ደሄደን ጉባኤውን እያካሄደ ነበር። ከትናንት ጀምሮ ጉባኤ ላይ የቀረበው ሰነድ ጥያቄ አስነስቶ ተቃውሞም አስከትሏል የሚል ነገር ነግረህናል። እና ምንድን ነው እስቲ ጉባኤው በጉባኤው ላይ ምን ሰነድ ቢቀርብ ነው ተቃውሞና ሰልፍ የቀሰቀሰው? መልካም አዲሱ። ጉባኤው አንተ እንዳልከው ከትናንት ጀምሮ ነበር በአዋሳ ከተማ ሲካሄደ ነበረው በዚህ ጉባኤ ላይም ሁለት ሺህ የሚደርሱ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ብሄደን ካቢኔ አባላት ተሳታፊ ነበሩ። ይህ ጉባኤ ነው እንግዲህ ዛሬ ተቃውሞ የገጠመው ኤጄቶ ከሚባል ከሲዳማ ወጣቶች ነው። ቀረበ የተባለው ሰነድም በሲዳማ ክልል ለመሆን ጥያቄ ላይ የያዘው አቋም እንደሆነም ነው የተገለጸው። ምንድን ነው የአቋምታዲያ ምንድን ነው አቋም ዮናታን፣ ቅዋሜና ተቃውሞ የቀሰቀሰው? መልካም ተቃውሞ ያነሱ የተቃዋሚ አካላት እንደሚሉት የሰነዱ ይዘት የሲዳማ ህዝብ አቃፊ ነው። ክልል ለመጠየቅ ጥያቄ ከሌላው የደቡብ ህዝብ ጋር አልኖርም ሳይሆን አቃፊ ህዝብ ነው። ነገር ግን በዛ መልክ ሳይሆን በተቃራኒ ነው የቀረበው። ክልል ለመሆን ጥያቄ ደግሞ እየቀረበ ያለው ከሲዳማ አጠቃላይ ሆን ህዝባዊ ጥያቄ ሳይሆን የኤሊቶች ወይም የተማሩ የተወሰኑ የአመራር አካላት ጥያቄ ነው በሚል ስሜት የቀረበ ሰነድ ነው በማለት ነው ለተቃውሞ መነሻ የሆነው ሰነድ የህዝቡን ጥያቄ የተወሰነ ግለሰቦች ነው የሚያራግቡት በማንሳት የሚያራግቡት የክልሉን ጥያቄ ምላሽ እንዳያገኝ ቅረት ተደርጓል። በሄደን ደግሞ ይሄ እንዲጓተት እያደረገ ነው የሚገኘው የሚል ሀሳብ ነው። ሳይነሱ የነበሩት በተለይ የህዝብ ውሳኔ አካሄድም ፖለቲካ ውትዛ አለበት ብሏል የሚል ሀሳብ አንስቷል። በተለይ በሲዳማ መፍትና ነጻነት ዙሪያ የሚከራከር አክቲቪስት ታሪኩ ለማ ሰነድን እንዳገኝና ሰነድ ላይ ይዘት እንዳለ ተናግሯል። ድምፅን ሰምተን ይመለል የሲዳማን ህዝብ ይቆያል አይቆይም የሚል ብቻ ሳይሆን ከጥያቄው ነው የሚጀምረው። ጥያቄው ህዝባዊ እንዳልሆነ የሚያሳይ ነው። የሲዳማ ህዝብ ጥያቄ የክልሉት ህዝቦች በጋራ የመኖር እሴት የሚሸረሽር እንደሆነ አድርጎ ሌብል የሚያደርግ ነው ነው ከዛም ባለፈ ሬፐረንደም እንደማይካሄድ እና ሬፐረንደም ለማካሄድ የተደረጉ እንቅስቃሴዎች ፖለቲካዊ ስህተቶች እንደሆኑ የሚያሳይ ነው። ይህ በጣም ጸረ ህገ መንግስት የሆነ አካሄድ ነው። ህገ መንግስቱ በምንም መልኩ ድርጅት ህገ መንግስታዊ ቢሮክራሲ ውስጥ ገብቶ የመፈጥፈጥ ማንዴት የለሁም። የሲዳማ ህዝብ የጠየቀውን ህገ መንግስታዊ የሆነ ጥያቄ በትክክለኛው መልኩ በገዛቤ ውስጥ ያላደረገ እና ጸረ ህዝብ የሆነ አካሄድ በመሆኑ ያንን መነሻ በማድረግ ነው ዛሬም ሰልጎ የተደረገው ማለት ነው። ሰልፉ ታዲያ ዮናታን፣ እነዚህ ሰዎች ጥያቄያቸውን ለማን ያቀረቡት? ሰልፉ ውስጥ ደግሞ ችግር ነበረበት ወይ? በአጠቃላይ ሰልፉ ሲታይ ችግር የለበትም። የተለያዩ ቦታዎች ድረስ ግን በመሄድ ወጣቶች የክልሉን ባንዲራ የደቡብ ኢትዮጵያ ህዝቦች መንግስት፣ የክልሉን መንግስት ባንዲራ የማውረድ አልፎም የመቅደድ እንዲሁም ደሄደን ሌባ ነው ደሄደን ይፍረስ ደሄደን የሲዳማን ህዝብ አይወክል የሚሉ የተቃውሙ ድምጾች ከፍ ብለው ሲደመጡ ውሏል ማለት ነው። እዚህም ናቹራል ድምፅ አለ። ሰምተን እንመለስ። ምንድን ናቸው መፈክሮቹ? በደንብ አይሰሙም ዮናታን አንድ ሁለቱን ትነግረናለህ? መልካም። በድምፅ ነው መፈክሮቹ ሲገለጹ የነበሩት ሄደን ይፍረስ በሄደን የሲዳማን ህዝብ አይወክልም። የሲዳማ የክልልነት ጥያቄ ምላሽ ግን፣ በሄደን የእኛን ጥያቄ አይከለክልም። በሄደን ሌይባ ነው የሚል ድምፅ ነው የድምፅ ጥራት ስላለውን እንጂ ከፍ ተብሎ ሲደመጥ የነበረው ማለት ነው ጥሩ ጥያቄው ለደሄደን ነውና ከደሄደን አባላት መልስ አግኝተሃል እነሱ ምን አሉ ይህን ጥያቄ በተመለከተ የደሄደን የሚዲያ ና የህዝብ ግንኙነት ኃላፊ አቶ ገዛኝ መጎን አነጋግሪያቸው ነበረ በስልክ ደሄደን በገጠመው ተቃውሞ ለአራት ቀናት በአዋሳ ከተማ ሊያካሄድ የነበረው ጉባኤ ተቋርጧል ነው ያሉ የስዳማን ጥያቄ ስዳማ ጥያቄ በጥናትና በውይይት ይፈታል መባሉን ተከትሎ የተነሳ ተቃውሞ መሆኑን ተናግሯል። በተፈጠረው ሁኔታ ላይ ብሄደን መግለጫ እንደሚሰጥ ከነገ ባሉ ግዛት ውስጥ ማለት ነው። አሁን ግን ስራ አስፈጻሚ ኮሚቴው ዛሬ ላይ የተፈጠረውን ችግር ወይም ሁኔታን በተመለከተ ውይይት ላይ መሆኑን ጠቅሰው፣ ውይይቱ ዛሬ የተቋረጠው የብሄደን ጉባኤ እንደሚቀጥልም ተናግሯል። የእሳቸውን ድምጽ ሰምተን የድራማ

ቀደም ሲል ተቃዋሚዎቹ ካደረሱት ወይም ከተፈጠረው ችግር አንዱ የድሄድን አርማ እንደ ተቀደደ ነበር የገለጥክልኝ። ሌላስ የደረሰ ችግር አለ? በዚህ በሰላማዊ ሰልፉ በሰዎች ላይ መታሰር፣ ጎዳት የመሳሰለ እሱን ከመለስክልኝ ውይይታችን እናጠቃልላለን። ዮናታን፣ የጠየከኝን መረጃዎችን በተመለከተ ከከተማ ፖሊስ መረጃ ለማግኘት በተደጋጋሚ ጊዜ በቢሮቸውም እንዲሁም በኪስ ስልካቸውም ሙከራ አድርገ ነበር። ዛሬ ሐዋሳ ከተማ ላይ የሆነውንም ሁኔታ በተመለከተ መገለጫ እየሰጠ የመንግስት አካልም የለም። ተቃውሞውን ለመዘገብ በስፍራው ተገኝተን ነበር። የቪኦኤ ና የጀርመን ድምፅ ዲደብሊዩ ጋዜጠኞች ምስልና ድምፅ ለመቀረጽ ስናደርግ ተከልክለን ታግተን ከዋል በኋላ ነው የተለቀ። አንተም ታግተህ ነበር ዮናታን? አዎ እስከ አስር ሰዓት ቆይተን ነው የወጣው። መልካም በሰላም ወጥተሃል። መልካም ነው እንግዲህ ሁኔታው ሲጣራ የተጎዳም ሰው ካለ ፖሊስ ጣቢያ ያገኘው ሪፖርት ካለ እሱን ሁሉ አጠቃለህ ምናልባት ነገ መመለስ ይኖርብናል። ለዛሬ አንተም እንኳን ተፈታህ፣ አመሰግናለሁ ዮናታን ዘብዴዎስ። በአድማጮች ስም እኔም አመሰግናለኝ አዲሱ።